ደምቢዶሎ አካባቢ የታገቱትን ተማሪዎችና ሌሎች ዜጎችን ለማስለቀቅ የሚያደርገውን ጥረት አጠናክሮ እንደሚቀጥል ወይም መቀጠሉን የኢትዮጵያ መንግስት አስታወቀ። የታገቱ ተማሪዎችን በተመለከተ እየተሰራጩ ያሉ ያላቸው የአሃዝ መረጃዎች ትክክል አለመሆናቸውንም በጠቅላይ ሚኒስትር ጽህፈት ቤት መግለጫ የሰጡ ከፍተኛ የመንግስት ባለስልጣናት አስረድተዋል። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገለጹ መረጃዎችንም ውድቅ አድርገዋል ባለስልጣናቱ ከአማራ ክልል ተወላጅ የዩኒቨርሲቲ ተማሪዎች በተጨማሪ በአካባቢው ተወላጆችና ነዋሪዎች ላይም ተመሳሳይ ድርጊት መፈጸሙን በመግለጽ ጥቃቱ ብሔርን መሰረት ያደረገ አለመሆኑን ያብራሩት ይለናል እስክንድር ፍሬው። በተከታዩ ዘገባው በመጨረሻ መንግስት ዝምታውን ሰብሯል። የደምቢዶሎ ዩኒቨርሲቲ ተማሪዎች የሆኑ ታጋቾች ጉዳይ መነጋገሪያ ሆኖ ከዘለቀ ከሁለት ወራት በኋላ የመጀመሪያ የሆነ ጋዜጣዊ መግለጫ በጠቅላይ ሚኒስትር ጽፈት ቤት ተሰጥቷል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን፣ የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰውና የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ናቸው መግለጫውን የሰጡት። ባለስልጣናቱ በዚህ መግለጫ የተፈጠረውን ሁኔታ ለማብራራት የተሳሳቱ ያሏቸውን ሁኔታዎችም ለማረም ሞክረዋል የታገቱት ተማሪዎች ቁጥር 17 እንደሆነ የሚገልጸው መረጃ ለምሳሌ የተሳሳተ ነው ብለዋል የዚህ መረጃ መነሻ ደግሞ ከገታው ያመለጠችው ተማሪ አዝመራ ሹምዬ በተለያዩ ጊዜያት የሰጠችው መረጃ መሆኑን ጠቁመዋል ህዳር 25 2012 ከደሚዶሎ ዩኒቨርስቲ ወጥተው በጋምቤላ በኩል ወደ አዲስ አበባ በመሄድ ላይ እንዳሉ ነው እሷና ጓደኞቿ የታገቱት ኅዳር 26 2012 በደምቢ ዶሎ አካባቢ ላለ የኮማንድ ፖስት የመረጃ ክፍል ኃላፊ ሰጠችው የተባለው ቃል በዚሁ ጋዜጣዊ መግለጫ ተጠቅሷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ እንዳሉት አዝመራ የሰጠችው ቃል በዚያን ዕለት የታገቱትን ተማሪዎች ቁጥር ያሳያል። በጋምቤላ አድርገን ወደ አዲስ አበባ ለመሄድ ስንል ከጋምቤላ 30 ኪሎሜትር ርቀት ላይ ሱዲ በምትባል ቦታ ወጣቶች ወሰዱ። እኔ አምልጬ አንድ ሽማግሌ አግኝተውኝ አሳፍረኝ መጣው ብላ በነጋታው ማለት ነው። በ25 አገተኝ ብላ በነጋታው 26 ስድስት ይሄንን ሪፖርት ሰጥታለች። እነማን ናችሁ የታገታችሁት ተብላ ተጠይቃለች። ከሷ ሌላ የጠቀሰችው ቁጥር ዝርዝሩ ሲል ስለማናገር እንጂ ስድስት ሰዎች ናቸው ከእሷ ሌላ። ይሄንን አድርጋ ምስክር ባለበት ቃሏን ሰጥታለች። ከሷ ጋር ሰባት ሰው ማለት ነው። እዚህ ከመጣች በኋላ የሰጠችው ቁጥር 17 መታገታቸው የተገለጸ ካለው አስራ ሰባት ሰዎች አስራ ሁለቱ ብቻ የደምቢ ዶሎ ዩኒቨርሲቲ ተማሪዎች መሆናቸውን ከተቋሙ የመረጃ ቋትና በሳይንስና ከፍተኛ ትምህርት ሚኒስቴር መረጋገጡን ባለስልጣናቱ ገልጸዋል። ይህንን ያብራሩት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው። ከዩኒቨርሲቲው መረጃ ቋት ባጣራ ነው መሰረት በሚዲያ 17 ናቸው ተብለው የተገለጹት እና ጥያቄ ከሚቀርብባቸው አስራ ሁለቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ አምስቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑ እነዚህ አምስቱ በእርግጥም ጠፍቶ ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን። በቅርቡ ደግሞ ሁለት የዩኒቨርስቲ ተማሪዎች መታገታቸውን የሚገልጽ መረጃ ከቤተሰብና ከአማራ ክልል መገኘቱን አክለው አብራር ተዋል አቶ ንጉሱ። ከዚህ ባሻገር በአጠቃላይ ስማቸው ከተገለጸው እና ዩኒቨርሲቲውም ተማሪዎች ናቸው ካላቸው በተጨማሪ በየሚዲያው ያልተጠቀሱ ግን ደግሞ ሁለት ተማሪዎች ወላጆቻቸው ልጆቻችን ወደ ትምህርት ቤት ወደ ቤታችን አልመጡም፣ ወደ ቤት አልመጡም፣ እኛ ጋር የሉም፣ አይገኝም፣ አልደረሱም ብለው ያመለከቷቸው ሁለት ተማሪዎች ስማቸው ለአማራ ብሔራዊ ክልላዊ መንግስት አመራሮች ከደረሰ በኋላ ይህንንም ለማረጋገጥ ሲሞከር እነዚህ ሁለቱም ተማሪዎች በእርግጥም የዩኒቨርሲቲው ተማሪዎች ናቸው። ስለዚህ ወላጅ ያረጋገጠው በሚዲያ በአብዛኛው ሁላችን በምናቀው አስራ ሰባት ተማሪዎች መረጃ ላይ በአጠቃላይ ስንመለከተው ምንም ይሁን ምን የ19 ሰዎች ተማሪዎች እና ዜጎች ብለን ልንገልጽ የምንችለው አጀንዳ ጉዳይ ነው የምንነጋገረው ማለት ነው። ስለዚህ ከ17ቱ የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀው እና ሁለቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱን ነው ማለት ነው። ይህንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎቼ ናቸው ያላቸውም። በሜዲያ ከሚታወቀውም ውስጥ እስካሁን ድረስ አስር ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። መጀመሪያ ከ12ቱ ከ17ቱ ወላጆች ጥያቄ ያቀረቡባቸው ስምንቱ ብቻ ናቸው። ስምንቱ ልጆቻችን ጠፍተዋል ብለው በወረዳ፣ በዞን፣ በክልል የተረጋገጠ ነው ማለት ነው። ስለዚህ እዚህ አካባቢ ያለውን መረጃ የመለየት የማጠናከር እና የመተንተን ጉዳይ በጥንቃቄ የሚወሰድ ነው። ማለት እገታው በአካባቢው ነዋሪዎች ላይ ጭምር እየተፈጸመ ያለ መሆኑንም የፕሬስ ክፍል ኃላፊው አስረድተዋል። የጠቅላይ ሚኒስትር ጽሕፈት ቤትም ሆነ ሌሎች ከፍተኛ ባለስልጣናት የተማሪዎችንና የሌሎች ዜጎችን መታገት በተመለከተ ጋዜጣዊ መግለጫ ሲሰጡ የመጀመሪያው ነው። የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ጥር ሁለት ቀን 2012 ጉዳዩን በተመለከተ ለኢትዮጵያ ቴሌቪዥን የሰጡት አስተያየት ግን ተጨማሪ ጥያቄ ሲያስነሳ ቆይቷል። አቶ ንጉሱ ዛሬ በሰጡት ማብራሪያ ያ መረጃ ትክክለኛና መከላከያ ሰራዊት ህዳር 29 ቀን ያስለቀቃቸውን ዜጎች መነሻ ያደረገ መሆኑን ተናግረዋል። ተማሪዎች መያዛቸው በተሰማበት ጊዜ የመከላከያ ሰራዊታችን ወደ አሰሳ ገብቶ 21 ተማሪዎችንና ሌሎች ተጨማሪ ሰዎችን ቅድም፣ እንዳልኩት በአካባቢው የተያዙት ሰዎች አመራሮችም ጭምር እንደነበሩ፣ ሌሎች ወጣቶችም ጭምር እንደነበሩ፣ የሁለተኛ ደረጃ ትምህርት ቤት ተማሪዎችም እንደነበሩ፣ ቁጥራቸው በርካታ እንደነበረ መረጃዎች ያሳያሉ። ይሄንም በሚገባ አጣርተናል ማለት ነው። በዚህም ምክንያት እነዚህን ተማሪዎች ሀያ አንዱን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ፣ የአካባቢው ህብረተሰብ እና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይህንን መረጃ ጥር ሁለት ቀን በትክክል መረጃ ከምናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችንን አረጋግጠናል። ይህ ከሆነ በኋላ የአማራ ክልል ተወላጆች የሆኑ ወደ ስምንት መቶ የሚጠጉ ተማሪዎች በጸጥታ ስጋት ግቢውን ለቀው መውጣታቸውን አቶ ንጉሶ አስታውሰዋል። እስካሁንም አልተመለሱም ነው ያሉት። ከዚያ በመቀጠልም ታዲያ የአካባቢው ተወላጅ የሆኑትን ጨምሮ ተጨማሪ ወጣቶች መያዛቸውን አብራርተዋል። አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪ እና ሌሎች አምስት ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ እያሉ ከአባቷም ጭምር ጉዳት ደርሶባቸው ስድስቱ ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ ስድስቱ ሰዎች አንዷ የሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗን የልጅቱ አባት በሰጡት መረጃ ደግሞ፣ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ ስድስት ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው። እናም በተለያየ ጊዜ የታገቱት ሰዎች ማንነትና ቁጥራቸው ተጨማሪ ምርመራ እንደሚፈልግ ለዚህ የምርመራ ሂደት መሳካት ሲባልም አንዳንድ ሁኔታዎች ሙሉ በሙሉ እንደማይብራሩ በዛሬው ጋዜጣዊ መግለጫ ላይ ተጠቅሷል። ይህንን ያብራሩት የፌዴራል ፖሊስ ኮሚሽነር ጀኔራል እንደ ሸውጣ ሰው ድርጊቱን እየፈጸመ ያለው በአካባቢው የሚንቀሳቀስ ሽፍታ ነው ሲሉን የገለጹት ደምቢዶሎ፣ ምናልባት ለማታውቁት ሰዎች ከአዲስ አበባ ከተማ ከስድስት መቶ ኪሎ ሜትር በላይ የሚርቅ ቦታ ነው። ቦታው ላይ የተደራጀ በትጥቅ የሚንቀሳቀስ አካል ነበረ። ይሄን አካል መንግስት ባደረገው አጠቃላይ እንቅስቃሴ የጸጥታ አካል ባደረገው አጠቃላይ እንቅስቃሴ ዋና ዋና የሚባሉ ቦታዎች በቁጥጥር ስር ውለው መደምሰስ የሚገባው ኃይልም ተደምስሷል። ግን በዚህ አልቀረም። የተረፈው ሀይል ደግሞ እየተንቀሳቀሰ ራሱን ያደራጀ የገበሬውን ኑሮ፣ የመንግስት ሰራተኛውን ኑሮ፣ የህዝቡን ኑሮ ደግሞ ለማወቅ ሽፍታም እየተንቀሳቀሰ መሆኑ ይታወቃል። አሁንም መንግስትም ዝም አላለም። መንግስት በተመሳሳይ ሁኔታ በቂ ጥናት አድርጎ በየአካባቢው እርምጃ እየወሰደ ነው ያለው። ቅድም አቶ ንጉሱ እንደገለጹት እገታው የአካባቢ ሰዎችንም ይጨምራል፣ ተማሪዎችን ይጨምራል፣ የሃይስኩል ተማሪዎች፣ ነጋዴዎችን ይጨምራል። አሁን ደግሞ ብልፍ ሲል ወደ ዩኒቨርሲቲ ተማሪዎች የተሻገረበት ሁኔታ ይታወቃል። በየጊዜውም እርምጃ እየተወሰደበት መሆኑን መረጃ ለመስጠት ነው። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገልጹ መረጃዎችም ሰሞኑን ተሰራጭተዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን እነዚህን መረጃዎች አጣጥለዋል። አሁን ልጆቹ በምን ሁኔታ ላይ ናቸው፣ የት ናቸው ተብሎ የተነሳውን አመራሮቹ እንደገለጹት፣ ክቡር ኮሚሽነሩም እንደገለጹት እንዳለ ወስደን በሆስፒታል ናቸው፣ በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም ሌላ ዓላማ ካልሆነ በስተቀር ይሄንን መቶ ፐርሰንት እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው። ይሄ የተለያዩ መረጃዎችን በመልቀቅ አንድም ህብረተሰቡን ለማደናገር ሁለትም በመንግስትና በህዝቡ መካከል ክፍተት ለመፍጠር የሚደረግ ስለሆነ ጆሮ ልንሰጠው አይገባም። ለማጣራት መነሳቱ ግን በጣም ተገቢ ነው። በዛሬው ጋዜጣዊ መግለጫ ላይ የተገኙ ከፍተኛ የመንግስት ባለስልጣናት ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮ ከአዲስ አበባ